የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት በቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር በነመላኩ ፈንታና ሌሎች ተከሳሾች ላይ የክስ መቃወሚያና የአቃቢ ህግ መልስ ሊሰጠው የነበረውን ብይን ለሌላ ቀን ቀጠረ ፍርድ ቤቱ ሁለቱንም ወገኖች የማጣሪያ ጥያቄ መጠየቁን ጠቅሶ መለስካቸዋማ ተከታዩን ልኮልናል ፍርድ ቤቱ የዛሬውን ቀጠሮ ሰጥቶ የነበረው የቀድሞ የኢትዮጵያ ገቢዎችና ጉሙሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታ፣ ምክትል ዳይሬክተሩ አቶ ገብረዋህድ ወልደ ጊዮርጊስ፣ እንዲሁም ሌሎች የባለሥልጣኑ የሥራ መሪዎችና ሠራተኞች የፌዴራሉ ሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ለመሠረተባቸው ክስ ያቀረቡትን መቃወሚያና አቃቢ ሕግ የሰጠውን መልስ መርምሮ ብይን ለመስጠት እንደነበረ ገልጿል። ይሁንና አሁንም ከቀረቡት የሁለቱ ወገን ክርክሮች መጣራት ያለባቸው አንዳንድ የፍሬ ነገሮችና የማስረጃ ጉዳዮች ስላሉ በዚህ ችሎት ለማጣራት ፍርድ ቤቱ መወሰኑ ተነግረዋል። በዚህም መሰረት አንደኛ ተከሳሽ ማለትም አቶ መላኩ ፈንታ በክስ መቃወሚያቸው ኃላፊነትን በተመለከተ ለቀረበባቸው ክስ የሕግ አንቀጽን በመጥቀስ በኃላፊነት ሊያስጠይቃቸው የሚችል ድርጊት እንዳልፈጸሙ የተከራከሩ የሚመስል እንዳለ በማስታወስ ይህንን እንዲያስረዱ በጠበቃቸው አማካኝነት ተጠይቀዋል። ጠበቃቸው ይህ በመዘንጋት የተዘለለ መሆኑን አስታውሰው ክርክራቸው ሌላ አግባብ እንዳለው ለፍርድ ቤቱ አስረድተዋል። የ11ኛ ተከሳሽ ማለትም ያተሰማቸው ከበደ ጠበቃ አቶ ታምሩ ወንድማገኝ በበኩላቸው ደንበኛቸው ክስ የቀረበባቸው በህግ በታወቀና በተዘረጋ ስርዓት ውሳኔ ባገኘ ጉዳይ መከሰሳቸውንና ይህም ተገቢ እንዳልሆነ መቃወማቸውን አሁንም ለፍርድ ቤቱ በእርግጠኝነት ተናግረዋል። ፍርድ ቤቱ ለዚህ ማስረጃ ካለ ማስረጃው እንዲያያዝ ትእዛዝ ሰጥቷል። ፍርድ ቤቱ በተመሳሳይ ሁኔታ ለኮሚሽኑ አቃቤ ሕግ የማጣሪያ ጥያቄዎች አቅርበዋል። ከእነዚህም መካከል የማስረጃ አቀራረብን በተመለከተ ክሶቹ የቀረቡት በሶስት መዝገቦች ተከፍሎ መሆኑ ይታወቃል። ፍርድ ቤቱ እነዚህን የመሳሰሉ የማጣሪያ ጥያቄዎች ሁለቱንም ወገኖች ከጠየቀና መሠረታዊ ናቸው በሚሏቸው ጉዳዮች ላይ ካከራከራቸው በኋላ ብይኑን ለማሰማት ለግንቦት 15 ቀን 2006 ዓ.ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ